በተለይ ባለፈው ሳምንት እና አስራ አምስት ቀን ጀምሮ የሱዳን የሕግ አስከባሪ አካላት በተለይ በኤርትራ ስደተኞች ላይ ከፍተኛ የሆነ ቁጥጥር እያደረጉ ነው። ባለፈው ሳምንት ሰኞ በካርቱም ወደ ዘጠኝ መቶ የሚሆኑ ኤርትራውያን ስደተኞችን ይዘዋል። ከዛ በተጨማሪ ደግሞ ወደ ሊቢያ ሲያመሩ የነበሩ ሱዳን ድንበር ላይ አራት መቶ ኤርትራውያን ስደተኞችን ይዘው ወደ ኤርትራ አስገድደው መልሰዋቸዋል። ይሄ የሆነበት ምክንያት በዋናነት በተለይ ባለፈው አስራ አምስት ቀን የእንግሊዝና የጀርመን መገናኛ ብዙኃን እንደገለጹት ከአውሮፓ ህብረት አምልጦ የወጣ መረጃ አለ። ይህም የአውሮፓ ህብረት የስደተኞች ምንጭና መተላለፊያ የሆኑ የአፍሪካ ሀገራት መንግስታት ጋር ኤርትራን እና ሱዳንን ጨምሮ በመተባበር ወደ አውሮፓ የሚሰደዱ ስደተኞችን ለመግታት እና የስደተኞች ፍሰትን ለማስቆም ጥረት እያደረገ መሆኑን የሚገልጽ ነው። በእርግጥ የአውሮፓ ህብረት የዓለም አቀፍ ትብብርና ልማት ቢሮ ቃል አቀባይ ይሄ መረጃ ከእውነት የራቀ ነው የሚል መግለጫ ሰጥተዋል። እንግዲህ በኤርትራውያን ስደተኞች ላይ ብቻ ነው ወይንስ ኢትዮጵያውያንንም ይነካል? ይህ ጉዳይ የወጣው መረጃ አሁን የሚያሳየው በተለይ በኤርትራውያን ስደተኞች ላይ ነው። የኤርትራውያን ስደተኞችን ነው በመያዝ ወደ ኤርትራ የመለሷቸው አስገድደው። በሱዳን ያለው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽንም እንዳስታወቀው የተመለሱት ስደተኞች ከኤርትራ የመጡ ናቸው። የተባበሩት መንግስታት የስደተኞች ኮሚሽን የሱዳን ቢሮ በድርጅቱ የተመዘገቡ ስድስት ስደተኞችን ብቻ ወደ ኤርትራ ተገደው እንዳይመለሱ ማስቀረት ችሏል ሌሎቹ ግን Ez a kérdés nem is olyan, hogy ez a könyv kemény, a ስላላቀረቡ የሱዳን መንግስት በሀገሩ ህግ መሰረት ኞቹ ወደ ሀገራቸው አስገድዶ የመመለስ መብት አለው በሚል መግለጫ ሰጥተዋል። ነገር ግን እየተሰቸ ያለው የሱዳን መንግስት የኤርትራ ስደተኞች ከተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን የጥገኝነት ጥያቄ ለማመልከት እንኳን እድል ሳይሰጣቸው ነው እየተያዙ ወደ ኤርትራ እየተመለሱ ያሉት የሚል ነው። የኤርትራ መንግስት እነዚህን ስደተኞች ተቀብሏል ማለት ነው፣ ከሱዳን የተመለሱትን። ከተመላሾቹ ውስጥ የቅርብ ሰዎች ወደ አውሮፓ በተመሳሳይ መንገድ የተሻገሩ የቅርብ ሰዎች እየገለጹ ያሉት ከተመለሱት ውስጥ በአብዛኛዎቹ ተሰናይ የሚባለው ሀገር ውስጥ ኤርትራ በእስር ላይ ነው የሚገኙት። ምክንያቱም ኤርትራ ውስጥ ያለ ፈቃድ ከኤርትራ መውጣት ወንጀል ነው የሚያስቀጣ ነው እና ባለፈው አመት የተባበሩት መንግስታት ባወጣው መረጃ መሰረት ከፍተኛ የሆነ የሰብአዊ መብት ጥሰት አለ ኤርትራ ውስጥ። አምልጠው ከወጡ በኋላ በእንደዚያ ህዝ መልኩ ወደ ኤርትራ ሲመለሱ ብዙውን ጊዜ ቀጥታ ወደ እስር ቤት ነው የሚገቡት። በዚህ ጉዳይ ላይ የሱዳን መንግስት የሰጠው አስተያየት አለ። የሱዳን መንግስት የሰጠው አስተያየት ባለፈው አስራ አምስት ቀን በወጣው መረጃ መሰረት ግን የአውሮፓ ህብረት ለሱዳን መንግስት የድንበር ላይ ቁጥጥሩን እንዲያጠነክር መኪናዎችን ጨምሮ የተለያየ ቁሳቁስ እርዳታዎችን ለማድረግ እንደዚሁም በጋርዳፋትና ከሰላ አካባቢ የማረፊያ ቦታዎችን እንዲገነባና የቁጥጥር ጣቢያ እንዲያቋቁም እርዳታ ያደርጋል የሚል ነው። ነገር ግን ይሄ በሱዳን መንግስት ላይ የተጣለውን የተባበሩት መንግስታት ማዕቀብ የሚጥስ ነው። በዛ ምክንያት የአውሮፓ ህብረት ከፍተኛ የሆነ ትችት ደርሶበታል። የሱዳን መንግስት እያለ ያለው የስደተኞችን ቁጥጥር ለማጠናከር እንደዚው በህገወጥ መንገድ ሰዎች ዝውውር የሚያደርጉትን ደላሎች ለመያዝ ቁጥጥሩ እንደሚያጠነክርና ከማንኛውም መንግስታት ጋር እንደሚተባበር ነው እየገለጸ ያለው። ነገር ግን በተለይ ከፍተኛ የሆነ የሰብዓዊ መብት ጥሰት ደርሶባቸው ከሀገራቸው የሚወጡ ኤርትራውያንም ሆኑ የሌሎች ሀገር ዜጎችን አሳልፎ መልሶ ለሀገራቸው መንግስት መስጠቱ የሚያደርሰውን ጫና በተመለከተ የጠቀሱት ነገር ግን ይላል። ፋሲል ግርማ ከኬንያ ናይሮቢ ለሰጠህን ማብራሪያ መሰግ quenallo. Eh, no, sí.